ሳይንስና ህብረተሰብ። ከ150 ሚሊዮን ቶን በላይ የፕላስቲክ ተረፈ ምርት በውቅያኖስ ላይ ተንሳፎ ይገኛል። የተራቡ አዳኝ አሳ ዝርያዎች ከፍ ያሉ ፕላስቲኮች ምግብ እየመሰለ ያሳስቷቸዋል። ብዙ ፕላስቲክ ከዋጡ ደግሞ ይገድላቸዋል። ሳይንቲስቶች እንደ ሻርክና አሳ ነባሪ ያሉ ግዙፍ የባህር ውስጥ አዳኝ እንስሳት ቁጥር በ90 በመቶ ለማሽቆልቆሉ አንዱ ምክንያት ይኸው ጉዳይ እንደሆነ ያትታሉ። በዓለም ላይ ከሚገኙ የአሳ ዝርያዎች መካከል እስከ 80 በመቶ የሚሆኑት ዝርያቸው ለመጥፋት አደጋ እስኪጋለጥ በሰው ልጅ ተጠምደዋል። ይህ ከቀጠለ በባለሙያዎቹ እምነት በውቅያኖስ የሚኖሩ እንስሳት ሁሉ ተጠምደው ያልቃሉ። ዝልግልግና ሙልጭልጩ የባህር ተክል አሊያም አልጌ ባደጉት ሀገሮች የምግብ ጠረጴዛዎች ላይ ተወዳጅነቱ እየጨመረ የመጣ የምግብ ግብአት ከሆነ ከራረመ። በርካታ ዝርያዎች ያሉት ይህ አልጌ ለበርካታ ሺህ ዓመታት በተለይ በጃፓን፣ ኮሪያና ቻይና በምግብነት አሊያም በመድኃኒትነት ሲያገለግል ቢቆይም አሁን ግን ቁጥሩ ወደ ሰባት ቢሊዮን ለተሻገረው የሰው ልጅ ሁነኛ የምግብ ፍጆታ ሊሆን እንደሚችል ተስፋ ተጥሎበታል። ከአንድ ሺህ በላይ ዝርያዎች ያሉት አልጌ በጣዕምና የንጥረ ምግብ ይዘቱ የዳበረ ነው ይላሉ የሥነ ምግብ ተመራማሪዎቹ። የአልጌ ዝርያዎችን አምርተው ለገበያ በማቅረብ ሥራ ላይ ከተሰማሩት መካከል ራሱን የባህር ውስጥ ገበሬ ብሎ የሚጠራው ብሬን ስሚዝ አንዱ ነው። ብሬን ስላለፈ ታሪኩ ሲያወራ ከድምፁ ውስጥ ቁጭት ይደመጣል። ትምህርቴን አቋርጬ አሳ አጥማጅ የሆንኩት የ14 ዓመት ልጅ እያለው ነበር። ለአስርተ ዓመታት በፋብሪካ ጀልባዎች ላይ ተቀምጬ ስነ ምህዳራችንን በሚያጠፋ መንገድ ለማክዶናል ሳንዱች አሳ አጥምድ ነበር። በጣም ልጅ ነበርኩ፣ ነገር ግን እጅጉን አጥፊ በሆነ መንገድ ጥራቱ ዝቅተኛ የሆነ የምግብ ግብዓትና ምርት ነበር። በውቅያኖስ ላይ የነበረኝ ታሪክ ስነ ምህዳርን የሚያቃውስ ነበር። በ1990ዎቹ መጀመሪያ አካባቢ የሰሜን አትላንቲክ ስነ ምህዳር ወድሞ ነበር። በጊዜው በአሳ ማስገር የሚተዳደሩ በሺዎች የሚቆጠሩ ሰዎች ስራ አጥ ሆኑ። ብሬን አረንጓዴ ማዕበል ወይም ግሪን ዌቭ በተሰኘ ለትርፍ ያልተቋቋመና በአልጌ ምርት ላይ ካተኮረ ስራ ላይ የተዋወቀው ያኔ ነበር። ምግብን እንደ ድሮ በተመሳሳይ መንገድ ማምረት አንችልም። እንደ ቀድሞ ዘመን አካባቢን እየበከልን መቀጠልም አንችልም። ይህ ምንም አይነት ግብዓት የማይፈልግ የአመራረት ስልት ነው። ውሃም ሆነ ማዳበሪያ አይፈልግም። በምድራችን ላይ ዘላቂ የምግብ ምንጭ ነው። በተጨማሪም በምድራችን ላይ በተመጣጣኝ ዋጋ ለገበያ የሚቀርብ ምግብም ነው። በጎርጎሮሳዊው 2014 ዓ ም ከባህር ውስጥ አልጌ ማምረስ ሥራው ከ6 ቢሊዮን ዶላር በላይ የሚገመት ዋጋ ነበረው። ዛሬ ይኸው የአመራረት ስልት በቻይና ኮሪያና ኢንዶኔዥያን በመሳሰሉ አገሮች የባህር ዳርቻዎች ሲስፋፋ ይታያል። ከባህር ውስጥ የሚመረቱት በርካታ ዝርያ ያላቸው አትክልቶች በንጥረ ምግብ የበለጸጉ ናቸው። አልጌዎቹ በካልሲየም መዳብ፣ ወይም ኮፐር፣ አዮዲን እና አይረን ማዕድኖች የበለጸጉ ናቸው። ፕሮቲን፣ ፋይበር ወይም አሰር፣ ቫይታሚን በተለይም ቫይታሚን ኬ ያላቸው እነዚሁ አልጌዎች የካሎሪና ስብ ይዘታቸው አነስተኛ ነው። ለምግብ ግብአትነት የሚውሉት አትክልቶች ባላቸው በርካታ የቀለም አይነት፣ ቅርጽ፣ መጠን የገበያውን ቀልብ ገዝተዋል። አንድ ኪሎ ግራም አልጌ በዛሬ ገበያ 11 ዩሮ ወይም 271 ብር አካባቢ ይሸጣል። አሜሪካዊው ስሚዝ ዛሬም ኑሮውን የሚገፋው በባህር ላይ ህይወቱ ቢሆንም የአልጌ አመራረትን ዘላቂ ማድረግ ዋነኛ ትኩረቱ ነው። 20 ሄክታር የሚሰፋውን የባህር ላይ እርሻ ለማስጀመር ያስፈለገው አንድ ጀልባና ዘር ለመግዛት 30ሺ ዶላር ብቻ ነበር። ስሚዝ የባህር ውስጥ እርሻውን ሲያዘጋጅ ሳይንቲስቶች ድጋፍ አድርገውለታል። በኬኔቲኬት ዩኒቨርሲቲ የባዮሎጂና የሥነ ምህዳር ባለሙያ የሆኑት ቼሪ ይሪሽ የውሃ ብክለትን ለመከላከል አልጌን ሲተክሉ ኖረዋል። ኬልፕ ር አልጌዎች ለሥነ ምህዳር ጠቃሚ ከመሆናቸው ባሻገር በርካታ ጠቀሜታ ያላቸው ፍጥረታት ናቸው። እጅግ በጣም ጥሩ ኢኮኖሚያዊ ጠቀሜታም አላቸው። በተለይ ለሰው ልጅ በምግብነት ሲያገለግሉ አስደናቂ ጣዕም አላቸው። በባህር ውስጥ የሚቀመጠውና የውሃ ውስጥ ነዋሪ ነፍስ ያላቸው ነገሮች እንዲራቡ የሚያግዘው ሰው ሰራሽ ማገጃ ከ150 በላይ ፍጥረታትን ይሰበስባል። ከብረት ብሎኬትና የብረት ቁርጥራጭ የሚሰራው ማገጃ አልጌ የሚመረትበት አካባቢ በጀልባዎች አደጋ እንዳይደርስበት ይከላከላል። አንዳንዶቹ የመጠለያ መልክ ያላቸው በመሆናቸው አሳዎችና የባህር እንስሳት እንቁላል የሚጥሉበት የሚሰባሰቡበትና የሚራቡበት ከባቢ ይፈጥራሉ። መሸርሸርንም ይከላከላሉ። አልጌ በባህር ውስጥ ማሳ ተዘርቶ እስኪሰበሰብና ለገበያ እስኪቀርብ ድረስ ስድስት ወራት ይፈጃል። ዛሬ ብሬንድ ስሚዝ የስድስት ወራት እድሜ ያለውን አልጌ የሚሰበስብበት ቀን ነው። ብሬን ስሚዝ የስድስት ወራት ምርቱን ከባህር ጎትቶ እንዳወጣ ቀመሰው። ጨዋማና ትንሽ ጎምዛዛ ነው። ብሬን ስሚዝ ባህር ውስጥ የሚመረተው ሰብል ወደፊት ሁነኛ የሰው ልጅ ምግብ ግብዓት ይሆናል። የሚል እምነት አለው ከአርባ በላይ አገሮች የእሱን የባህር ውስጥ የአመራረት ስልት ለመጋራት ፈቃደኝነታቸውን ገልጠዋል። ባህር ውስጥ ከሚመረቱት መካከል ኬልፕ የተሰኙ ዝርያዎች በሰላጣ መልክ እንደሚበላው ኩከምበር ፍሬ ተዘጋጅተው ለረጅም ጊዜ ሳይበላሹ መቀመጥ ይችላሉ። ቅጠላቅጠሎቹን በፓስታ ምትክ መጠቀም እጅጉን እየተለመደ መጥቷል። በሞቀ ውሃ ውስጥ ለአጭር ጊዜ ከተነከረ በኋላ ጠቆር ያለ አረንጓዴ ቀለም ይይዛሉ። እነዚህ የብሬንድ ስሚዝ ምርቶች ሪበንን በመሳሰሉ የኒውዮርክ ምግብ ቤቶች ተወዳጅነትን አትርፈዋል። ማርቲን ብሮክ የሪበን ምግብ ቤት ዋና ምግብ አብሳይ ነው። ኬልፐን ልዩ የሚያደርገው ነገር በንጥረ ምግብ የበለጸገ መሆኑ ነው። ሁልጊዜም በትኩስነቱ ብቻ አይደለም የምትመገበው፣ ሲቀዘቅዝም ልትመገበው ትችላለህ። እንደ ሰላጣም ያገለግላል ወፈር እንዳለ ጭማቂም ሊዘጋጅ ይችላል። እስከዛሬ ዛሬ ድረስ የኬልፕ ዝርያዎች በአብዛኛው በእስያ ምግቦች ውስጥ ብቻ የነበረ ቢሆንም አሁን ግን የሌሎች አገሮችን የምግብ ጣዕምና ፍላጎት በመቀየር ላይ ይገኛል። ከወተት የበለጠ ካልሲየም አለው። ከቀይ ስር የበለጠ በአይረን የበለጸገ ነው። በአጠቃላይ በበርካታ ንጥረ ምግቦች የዳበረ ነው። በውስጡ ያለው ስብ ደግሞ አነስተ ኒውዮርክን በመሳሰሉ የአሜሪካ ከተሞች የባህር ውስጥ ምግቦች እጅጉን ተመራጭ ሆነዋል። ወደ ሪበን ምግብ ቤት ብቅ ያሉት ሁለቱ ጓደኛሞች ኬልፕን ቀምሰው ከአጣጣሙት መካከል ይገኙበታል። ፓስታን በደንብ መተካት እንደሚችል ይሰማኛል። ሶስ ካናቱ ጥብ ልታደርግበት ትችላለህ። ጣዕምና ሻካራነቱ ደግሞ አስደናቂ ነው። ብዙ ኃይል ሰጪ ንጥረ ምግብ ስለሌለው ለእኛ በጣም ጥሩ ነው። እጅግ በጣም ጤናማነት ይሰማናል። ጣዕሙንም እጅግ ወደነዋል። የተባበሩት መንግስታት ዩኒቨርሲቲ ባለፈው ዓመት ይፋ ባደረገው ጥናት መሰረት በጎርጎሮሳዊው 2014 ዓ ም በባህር ላይ ከተሰበሰበው 273 ሚሊዮን ቶን ምርት ውስጥ አልጌ የ49 በመቶ ድርሻ ነበረው። የዩኒቨርሲቲው ጥናት አሁንም በፍጥነት እየተስፋፋ የሚገኘው ይኸው ዘርፍ ለአምራቾቹም ሆነ ለከባቢ አየር አዳዲስ ፈተናዎች እየፈጠረ እንደሆነ አትቷል። ወቅታዊው የባህር ምርት እድገት በባህር ውስጥ ላልነበሩ የፍጥረታት በሽታዎችና ተባዮች መስፋፋት በር ሊከፍት እንደሚችል ይኸው ጥናት ጠቁሟል። ሳይንቲስቶች የተሻለ የምግብ ግብዓት ፈጥሮ በባህር ውስጥ ለማምረት የሚያደርጉት ጥረትም በጥናቱ የተጠቀሰ ሌላ ስጋት ነው። በአሜሪካ የምትሄድበት እንጂ የመጣህበት ፍሬ የለውም የሚሉት አባባል አላቸው። ብሬን ስሚዝ የሚሄድበትን ጠንቅቆ ያውቃል። አላማውም አለምን የተሻለ ቦታ ማድረግ ነው። በእኔ ፍላጎት አንድ ቀን በጀልባይ ላይ መሞትን እመርጣለሁ። ያ የእኔ ስኬትና ህልም ነው። ይህ ስራ ቀሪ ህይወቴም በውቅያኖስ ላይ እንዳሳልፍ ያግዘኛል በተጨማሪም አንድ ፍሬ ያለው ነገር እንድሰራም ይረዳኛል። አገራችንን ለመመገብ በሚደረገው ጥረት ውስጥ የራሴን ትንሽ አስተዋጽኦ እንዳበረክት የከባቢ አየር ለውጥንና በረሃነትንም ለመከላከል እንዲችል የዓለም የምግብና የእርሻ ድርጅት ባለሙያዎች የባህር ውስጥ ምርት የሚያስከትላቸው ጫናዎች መኖራቸውን ባይክዱም ዘርፈ ብዙ ጠቀሜታዎች እንዳሉትም በድረገጽ ባሰፈሩት መረጃ ላይ አመልክተዋል። እጅጉን ለተጎዳው የምድር የአሳ ሀብት አማራጭ መሆን እንደሚችልም ገልጠዋል። በተለይ ዳይናማይት የተሰኘውን መርዛማ ንጥረ ነገር በመጠቀም አሳ ለሚያሰግሩ አገሮች አማራጭ የሥራ ዘርፍ የምግብ ግብአትም የመሆን እድል እንዳለው አስፍረዋል። በባህር ውስጥ የምግብ ግብአት የሚያመርቱት እንደ ብሬንድ ስሚዝ ያሉ ባለሙያዎች ጎን ለጎን የአሳ እርባታን ለማሳደግ እውቀቱም ክህሎቱም አላቸው። አድማጮች፣ የዕለቱ መሰናዶ ተጠናቋል። እሸቴ በቀለ ነኝ። ጤና ይስጥልኝ።